ደጋግመን ያነሳ ነው ርዕስ ነው። አሜሪካውያን አዲስ ፕሬዚዳንት አገረገዢዎችንና ገዢዎችንና እንደራሴዎቻቸውን ሊመርጡ የሕዝበ ውሳኔ ያስፈልጋቸዋል በሚባሉ የአካባቢና ብሔራዊ ጉዳዮቻቸው ላይ ድምፅ ሊሰጡ የቀሩት ዛሬን ሳይጨምር አራት ቀናት ብቻ ናቸው። የዘንድሮ የዩናይት ስቴትስ ብሔራዊ ምርጫ ወይም ፕሬዚዳንታዊ ምርጫው ጭምር የብዙ ጥያቄዎች እጣ ፈንታ የሚነገርበት ወይም ገኖ የሚወጣበት ይሆናል ተብሏል። የዩናይት ስቴትስ የኢሚግሬሽን ጉዳይ፣ የአሜሪካ ውጭ ግንኙነቶች፣ ሜክሲኮ፣ ካናዳ፣ አውሮፓ፣ እስያ፣ የአረቡ ዓለም፣ ኔቶ፣ የተባበሩት መንግስታት ድርጅት፣ የጠቅላይ ፍርድ ቤቶች ዳኛ፣ የጤና ጠበቃ ዋስትና ህግ፣ የዓለም የአየር ንብረት ለውጥና ዓለም አቀፍ ስምምነቶች፣ ዝርዝሩ ረጅም ነው። ከመካከላቸው ለዛሬ አንዱ መዘን እናወጣና ሁለቱ መሪዎች በአካባቢ ጥበቃና በአየር ንብረት ለውጥ ጉዳይ ላይ ያላቸውን አቋም በጥቂቱ እንቃኛለን። ፕሮግራሙን ያዘጋጀው ሰለሞን አባተ ነው። የአየር ንብረት ለውጥና የተፈጥሯችን አካባቢ ጥበቃ ጉዳይ በአሜሪካ ፖለቲካ ውስጥ ቁልፍ ስፍራ ያለው የመከራከሪያና የመወዳደሪያም ነጥብ ነው። የዲሞክራቲክ ፓርቲው መሪዎችና እንደራሴዎች የአየር ንብረት ለውጥ አለ፣ በመለወጡ ላይም የሰው ልጅ ተግባራት ድርሻ አላቸው ብለው ያምናሉ። በሌላ በኩል ደግሞ ቁጥራቸው እጅግ የበዛ የሪፐብሊካን ፓርቲው አባላት፣ መሪዎችና ሕግ አውጪዎች የለም፣ የአየር ንብረት ለውጥ የሚባል ነገር የለም፣ ቢኖርም በራሱ በተፈጥሮ ዑደት የሚከሰት እንጂ የሰው እጅ የገባበት አይደለም ብለው የሚያምኑ ናቸው። ለወትሮ እንዲህ አይነቱን ጉዳይ ከሰው ተግባር ትነጥል የነበረችው የቫቲካን ሊቀ ጳጳስ አቡነ ፍራንሲስ ከቅርብ ጊዜ ወዲህ ይዘው የቆዩት አቋምና የሚያስተላልፉት መልእክት ምድሪቱ ስጦታችን ጸጋችንና በረከታችን ናትና ልንጠብቃት ልንንከባከባት ይገባል የሚል ነው። እንዲያውም የችግሩ ምክንያት የተፈጥሮው አካባቢ እየተበላሸ የአየሯ ንብረትም እየተለወጠ ነውና፣ የዓለሚቱ ልጆች ተጋግዛችሁ አንዳች መላ እሹ እያሉ ሲያስተምሩና ሲሰብኩም ተስተውለዋል። የዩናይትድ ስቴትስ ፕሬዚደንት መቀመጫ የሆነውን ዋይት ሀውስን፣ የአሜሪካን የተወካዮች ምክር ቤት፣ የተባበሩት መንግስታት ድርጅትን የመሪዎች ጠቅላላ ጉባኤ ጨምሮ በብዙ የዓለም መድረኮችና አደባባዮች ላይ ግንባር ቀደም ተሟጋቾች ከሚባሉ ጎን ቆመው ስለ ተፈጥሮ ጥበቃም ሲጎተጉቱ ታይተዋል። አቡኑ የዩናይትድ ስቴትስ ፖለቲካ ሰዎች በዚህ የአቡኑም ሆነ በአጠቃላይ በተፈጥሮ አካባቢ መለወጥ ጉዳይ ላይ ያላቸው አቋም እስከ ተከታዮቻቸው ተያይዞ የሚወርድ ነው። ስለዚህ የአየር ንብረት ለውጥ ጉዳይ የሪፐብሊካን ፓርቲውና የዲሞክራቲክ ፓርቲው ፕሬዚደንታዊ እጩዎች በተለያዩ አጋጣሚዎች ተናግረዋል። የየራሳቸውን እሰጥ አገባዎች ጨምሮ በመገናኛ ብዙሃንም በየወቅቱ ይጠየቃሉ። ስለ ለውጡና ስለ ፓፓው አቋም ሲኤንኤን ከሚባለው የዜና አውታር ለዶናልድ ትራምፕ ጥያቄ ቀርቦላቸው ነበር። ጳጳሱ ችግር እንዳለ ተናግረዋል። ችግሩ ደግሞ ለመጪው ትውልድ መተላለፍ የለበትም ብለዋል። እና እርስዎ ሚስተር ዶናልድ ትራምፕ የአየር ንብረት ለውጥ የበረታ ችግር ነው በሚለው ሐሳብ ይስማማሉ አይስማሙም? ሚስተር ትራምፕ፣ የለም አሉ። ንጹሕ አየር ብርቱ ችግር ነው በእርግጥ ብዬ አስባለሁ። ንጹሕ አየርና ንጹሕ ውሃ ሊኖሩን ይገባል። ለእኔ እነዚህ በጣም አስፈላጊ ናቸው። እኔ የአየር ንብረት ለውጥ አለ ብዬ አላምንም። የዓለም ግለት ይሉታል፣ የአየር ንብረት ለውጥም ይሉታል። አሁን ደግሞ የበረታ የአየር ጠባይ እያሉት ነው ብለዋል ትራምፕ። ትራምፕ ቀድሞም ጎርፎችና ድርቆች የነበሩ መሆኑን ይናገሩና የአየር ንብረት ለውጥ የሚባል ጉዳይ ካለ በኒውክሌር ምክንያት ብቻ ነው የሚሆነው ይላሉ። ለዚህ የለም ለሚሉት ሪፐብሊካን የአየር ንብረት ለውጥ መኖሩን ማመንና ወደ ተግባር የሚያስገቡ እርምጃዎችን መውሰድ ምጣኔ ሀብቱን የሚጎዳ ተግባር ነው። ዲሞክራቷ ተወዳዳሪ እጩ ፕሬዝደንት ሂላሪ ክሊንተን ግን አቋማቸው የተለየ ነው። ሲቢኤስ ከሚባል የዜና አውታር ጋር አድርገውት በነበረ ቃለ መጠይቅ የአየር ንብረት ለውጥ የደቀነው አደጋ የሚነገረው እየተጋነነ ነው ብለው ያስባሉ? ሚስ ክሊንተን ተብለው ነበር። የለም፣ አላስብም። በቅርቡ ከምክትል ፕሬዚደንት አልጎር ጋር የኖቤል የሰላም ሽልማት የተካፈለው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉዳይ ባለብዙ መንግስት ቡድን ሪፖርት አውጥቷል። ያ ሪፖርት እስከ ዛሬ ሰምተናቸው የማናውቅ ይበልጥ የበረቱ ቃላትን የያዘ ነው። ስለሆነም የአደጋው አገላለጽ ተጋኗል ብዬ እኔ አላስብም። ጊዜ አሁንም አለን። አሁኑኑ የተግባርን እርምጃ መውሰድ አለብን። የነው የማስበው። ብዙ ድምፅ ሰጪዎች በየቦታው ተጠይቀው ነበር ከሽብር ፈጠራና ከአየር ንብረት ለውጥ የቱ ነው ለእርስዎ ይበልጥ አንገብጋቢው ጉዳይ? የብዙዎቹ መልስ የአየር ንብረት ለውጥ ነው። ምክንያቱም ጥያቄው የምድራችን የሕልውና ጉዳይ ነውና እጩ ፕሬዚደንቶቹ ሂላሪ ክሊንተንና ዶናልድ ትራምፕ ያካሄዱትን ካሰላንቲያ አንዱ ቁልፍ አጀንዳ የአየር ንብረት ለውጥ ጉዳይ ነበር። ትራምፕ በአየር ንብረት ለውጥ እንደማያምኑ እንዲያውም በቻይናውያን ለቻይናውያን ሲባል የተሠራ የፈጠራ ወሬ ነው ማለታቸውን ክሊንተን ሲያስታውሷቸው፣ የለም እኔ ይህንን አላልኩም ሲሉ ክደዋል ሚስተር ትራምፕ። መቼም ዘንድሮ ከእነዚህ ሁለት ሰዎች አንዱ የአሜሪካ ፕሬዚደንት የመሆኑን ጉዳይ ለመፍታት መጠበብን አይጠይቅም። ለመሆኑ ዋይት ሀውስ ቤተ መንግሥት ከእነዚህ ሁለት ሰዎች በአንዳቸው እጅ የወደቀ ዕለት የዚህ የአየር ንብረት ለውጥ ጉዳይና የተፈጥሮችን አካባቢ ጥበቃ እጣፈንታ ፈንታ ምን ይሆናል ው ይሄ በጣም በቀላሉ መመለስ የሚቻል ጥያቄ ነው። ሂላሪ ክሊንተን በኋላ ታሪካቸውን በምናይበት ሰዓት አሁንም ግልጽ ያለ በጽሑፍ የቀረበ በቁጥር የተቀመጠ ፕሮግራም ነው የያዙት ለአየር ንብረት ለውጥ ችግር ማለት ነው። ሲጀመር እሳቸው ከፍልስፍናው ጀምሮ የአየር ንብረት ለውጥ የአሜሪካ የደህንነት ስጋት ነው። እንደሚታወቀው የአሜሪካ የደህንነት ስጋት ብዙ ነገሮች አሉ። ሽብርተኝነት አለ። የተለያዩ ከዛ ጋር ተያይዞ የሚመጡ የዓለም አቀፍ ግንኙነቶች አሉ የዲሞክራሲ ጋር በተያያዘ በተለያዩ ሀገሮች ያሉ ስጋቶች አሏቸው። ግን እንዲሁም እንደ ፕሬዚደንት ኦባማ፣ ሂላሪ ክሊንተን የአሜሪካ የደህንነት ስጋት ነው ብለው ይነሳሉ። ከዛ ተነስተው ግን ስጋት ነው ብለው አያቆሙም። መፍትሄዎች የሚሏቸውን በሚቀጥሉት አምስት አመታት እስከ አስር ሀያ አመታት መተግበር አለባቸው የሚሏቸውን ስራዎች አስቀምጠዋል ብርም ሳይቀር። የብር ግምት ሰጥተው ማለት ነው በጀት ማለት ሆኖ በጀት ማለት ነው። ለምሳሌ በስቴቶች በከተሞች ከገጠር ማህበረሰቦች ጋር አብሮ የሚሰሯቸውን እስከ ስልሳ ቢሊዮን ድረስ የሚያወጣ ስልሳ ቢሊዮን ዶላር ማለት ነው የንጹህ ኃይል ተግዳሮት መርሃ ግብር አላቸው። በከስ በድንጋይ ከሰል ዙሪያ የሚኖሩ ማህበረሰቦች መልሶም ለማበልጸግ የሚያስችል ፕሮግራም አላቸው እንደ ምዕራብ ቨርጂኒያ አይነት ግዛቶች ውስጥ ማለት ነው ያሉ። ልክ ነው፣ ልክ ነው። በዶናልድ ትራምፕ በኩል በምናይበት ሰዓት ደግሞ ምናልባት ለብዙዎች ግልጽ ለማድረግ ዶናልድ ትራምፕ የዛሬ ሰባት ዓመት ኦባማ ወደ ኮፐንሃገን በሚሄዱበት ሰዓት ከሌሎች ባለጸጎች እና ታዋቂ አሜሪካ ሰዎች ጋር ሆነው በኒውዮርክ ታይምስ አንድ ገጽ ሙሉ ደብዳቤ ጽፈው ፈርመው ነበረ ከሶስት ልጆቻቸው ጋራ። በወቅቱ የነበራቸው አቋም ወይም ደግሞ የፈረሙበት ደብዳቤ ይዘት በምናይበት ሰዓት አሜሪካ አሁኑኑ መሪነቷን ካላሳየች ይህ በሳይንስ የተረጋገጠውን በማያሸማ መንገድ የተቀመጠውን የአየር ንብረት ለውጥ ስጋት በኋላ መዘዝ አለው ለልዩ ልጆቻችንም፣ ለራሳችንም የሚል ደብዳቤ ይዘት ነበረ። በኋላ ግን ብዙም አልቆይም ከሶስት ከአራት አመት በኋላ መሆኑ ነው። ይሄ የአየር ንብረት ለውጥ ተግዳሮት አንዴ የፈጠራ ወሬ ነው ሲሉት፣ በሌላ ጊዜ እንዲያውም በእነ ቻይና አቀናባሪነት በአሜሪካ የማምረቻ ኢንዱስትሪ ላይ ያነጣጠረ ሴራ ነው እያሉት ነው የሚገኙት። እና ሰነድ የሚያስቀመጡት ነገር የለም ምን ማድረግ እንደሚፈልጉ እልግ በየንግግሩ በየትዊቱ የሚጽፏቸውን የሚናገሯቸውን በምናይበት ሰዓት የፓሪስ ስምምነትን ውድቅ ማድረግ፣ ሌሎች ደግሞ አለም አቀፍ የአየር ንብረትም ሆነ የሌላ ጥረቶችን ማስቀረት እንደዛ እንደሚፈልጉ ነው እየተናገሩ ያሉት እና ይሄ ደግሞ በአሜሪካ ውስጥ በአሁኑ ሰዓት የምናየው የዜጋው ራሱ ጥናቶች እንደሚያሳዩት የህዝብ አስተያየት መለኪያዎች እንደሚያሳዩት እስከ ሰማንያ ፐርሰንት የሚደርሰው ህዝብ የማይቀበለው ነገር ነው፣ አደርጋለሁ የሚሉት በተለይ ደግሞ በአለም አቀፍ ግንኙነት በኩል ደግሞ ከፍተኛ ጥላ የሚያጠላባቸው በአሜሪካ ላይ ማለት ነው ዶናልድ ትራምፕ እየገፉ ያሉት እና ሁለቱም በጣም በተለያየ ጽንፍ ላይ ነው ያሉት። ዶክተር ጌታቸው አሰፋ በምዕራብ ካናዳው ካልጋሪ ዩኒቨርሲቲ የኢንቫይሮመንታል ዲዛይን ወይም የተፈጥሮ አካባቢ ጥበቃ ንድፍ ተባባሪ ፕሮፌሰር ናቸው። የዩናይትድ ስቴትስን ፕሬዚደንታዊ ፖለቲካና የአየር ንብረት ለውጥን የዓለም ፈተናዎች ይተነትናሉ። ኢትዮጵያና መሰል ሀገሮች ከአሜሪካው ፕሬዝደንታዊ ፖለቲካ ጋር ምን ያገናኛቸዋል? በሌላ ዝግጅት መልስ ይሰጣሉ።